The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን እንደምናመሻችሁ አድማጮቻችን፣ የዛሬ ሰኞ የካቲት 9 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሀዬ ነኝ። በዘንድሮው አገር አቀፍ ምርጫ ከምን ጊዜም የበለጠ ቁጥር ያላቸው እጩዎች እንደተመዘገቡ ታወቀ የጋራ ብልጽግና ሀገሮች ስለ ወጣቶችና አሸባሪነት ያካሄዱት ጉባኤ እና አፍሪቃ በጋዜጦች የሚሉትን ቅንብሮች ነው ዛሬ የምናቀርበው አሁን ግን የዓለም ዜና ይቀድማል አዲሱ አበባ ያነብልናል። እንደምን አምሽታቸዋል ነውጠኛው የእስላማዊ መንግሥት በ21 የግብፅ ኮፕቲክ ክርስቲያኖች ላይ ለፈጸመው ግድያ የግብጽና የሊቢያ የጦር አውሮፕላኖች ዛሬ ሰኞ በወሰዱት አፋጣኝ የአጸፋ እርምጃ ምስራቅ ሊቢያ ውስጥ ያለውን የዚሁኑ አማጺ ቡድን ኢላማዎች መደብደባቸው ተሰምቷል። እስላማዊ መንግሥት ሊቢያ ውስጥ አግቶ የያዛቸውን ሰዎች አንገት መቅላቱን የሚያሳይ ቪዲዮ ይፋ እንዳደረገ ነው የግብጽና የሊቢያ የአየር ጥቃት ዳርና ከተማ ላይ የሚገኘውን የቡድኑን ጦር መጋዘን ያወደመው። የታጋቾቹን መገደል የሚያሳየው የቡድኑ ቪዲዮ ይፋ እንደሆነ የግብፁ ፕሬዝዳንት አብድልፋታህ ኤልሲሲ ወዲያውኑ ነበር በአሸባሪው የወንበዴዎች ቡድን ላይ የማያዳግም እርምጃ መውሰድ እንደሚያስፈልግ ቃል የገቡት። ግብፅ፣ አሉ ፕሬዝዳንቱ፣ የአጸፋ እርምጃ የመውሰድ መብቷ የተጠበቀ ነው። በእነዚህ ለሰው ልጅ ሕይወት ደንታ በሌላቸው ወንጀለኞች ላይ የሚወሰደው እርምጃም ጊዜ የሚሰጠው ወይም ቦታ የሚመረጥበት ሁኔታ ከቶ የለም ብለዋል። ከጥቃቱ በኋላም ፕሬዚዳንት ኤልሲሲ ከካቢኔ አባሎቻቸው ጋር በመሆን ወደ ግብፁ ከፍተኛ ካቴድራል በመሄድ ለኮፕቲኩ ሊቀ ጳጳስ አባ ታዋድሮስ ዳግማዊና ለአገሪቱ ክርስቲያኖች ሐዘናቸውን ገልጠዋል። በናይጄሪያዋ ቦርኖ ግዛት የምትገኘውና ባለፈው ወር በአማጺው ቡድን ቦኮ ሀራም ተይዛ የነበረችው ከተማ መለቀቋን የናይጄሪያ ጦር ኃይል አስታወቀ። ጦር ኃይሉ ዛሬ ሰኞ በትዊተር መልእክቱ እንዳስታወቀው አሸባሪዎችም ሞንጉኖና ከሌሎችም ክልሎች ለማባረር የተጀመረው ዘመቻ በስኬት ተጠናቋል። ይህ ዘመቻ ግን ናይጄሪያ በቦኮ ሀራም ላይ የምታካሄደውን ጦርነት የሚያግዙትን የኒጀርን የቻድንና የካሜሮንን ወታደሮች ስለማካተቱ የናይጄሪያ ጦር ኃይል አልገለጠም። በህንድና በሽሪላንካ መካከል የተፈረመው የኒኩሌር ኃይልን ለልማት ጉዳዮች ለመጠቀም የሚያስችል ስምምነት በሁለቱ አገሮች መካከል የጋራ መግባባትና መከባበር ለመኖሩ ምልክት ነው ሲሉ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ሰኞ አስታወቁ። ስምምነቱ የተፈረመው አዲሱ የሽሪላንካ ፕሬዚዳንት ከህንዱ ጠቅላይ ሚኒስትር ጋር ኒውዴልሂ ውስጥ በተገናኙበት ወቅት መሆኑም ታውቋል። የህንዱ ፕሬዝዳንት ሞዲ ሲናገሩ ስምምነቱ የሁለቱን አገሮች ሰላም የሚያጠናክር ነው ብለዋል ደህንነትን የሚያረጋግጠውና የኒውክለርን ለልማት መጠቀሚያ የሚያደርገው ይህ ስምምነት ሌላው የጋራ መግባባታችን ብሎም መከባበራችን ምልክት ነው ነው ያሉት ሁለቱ መሪዎች በሰብአዊ እርዳታ ረገድም መግባባት ላይ የተደረሰ ስምምነት አካሂደዋል። በመጨረሻም ዛሬ ሰኞ እዚህ ዩናይትድ ስቴትስ ውስጥ ብሔራዊ በዓል ነው። የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት የጆርጅ ዋሽንግተን የልደት በዓል መታሰቢያ። በዓሉ ፕሬዚደንትስ ዴይ በመባል የሚታወቀው በብሔራዊ ደረጃ መከበር የጀመረው የዛሬ 136 ዓመት የፕሬዚደንት ዋሽንግተንን እንደ አውሮፓ አቆጣጠር የካቲት 22 የልደት በዓል በተከበረበት ወቅት መሆኑ ይታወቃል። በኋላ እንደ አውሮፓ አቆጣጠር በ1968 በቋሚ ደረጃ እለቱ ወደ ሰኞ ተለውጦ መከበር ጀምሯል። አድማጮች ዜናው አበቃ። አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። በዘንድሮ አገር አቀፍ ምርጫ ከምን ጊዜም በበለጠ ቁጥር ያላቸው እጩዎች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። መድረክ ከገዢው ፓርቲ ቀጥሎ ብቁ ተወዳዳሪዎች ማቅረቡን ተነገረ። በመልካ ሶዶ ክልል ተፈጸመ የተባለውን ከምርጫ ጋር በተያያዘ የመብት ረገጣ የሚያጣራ ቡድን ለስራ መሰማራቱን ቦርዱ ይፋ አድርጓል። መለስካቸው አመሃ ዝርዝሩን ያቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ጸሐፊ እና የጽህፈት ቤቱ ዋና ኃላፊ አቶ ነጋ ዶፌሳ በተለይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት ከትናንት በስቲያ የተጠናቀቀው የእጩዎች ምዝገባ ውጤት በዝርዝር ታውቋል። እስከዛሬ ከተካሄዱት ምርጫዎች ሁሉ ከፍተኛ ቁጥር ያላቸው እጩዎች የተመዘገቡበትም በዚሁ ዙር እንደሆነ የገለጹት ኃላፊ 1884 እጩዎች ለሕዝብ ተወካዮች ምክር ቤት፣ 4166 እጩዎች ደግሞ ለክልል ምክር ቤቶች መመዝገባቸውን አስታውሰዋል። ከዚህ በፊት በነበሩት ምርጫዎች ትልቁ የእጩ ቁጥር የነበረው 2002 ነበረ። እሱም 2200 እጩዎች ነበሩ። በዘንድሮ ግን 6050 ማለት ሶስት እጥፍ ነው። በሀገራችን የምርጫ ታሪክ ውስጥ በጣም ትልቅ እጩ የተመዘገበበት ምርጫ ነው። ትልቅ ተሳትፎ ነው ማለት ይቻላል። ከፖለቲካ ፓርቲዎችም ተሳትፎ አኳያ ስንመለከት ስልሳ ስልሳ የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ወስዶ ነበር። ከዚህ ውስጥ በአሁኑ ጊዜ አምሳ ሰባት የፖለቲካ ፓርቲዎች እጩዎቻቸውን አስመዝግበው ወደ ውድድሩ የገቡበት ሁኔታ አለ። ተፎካካሪ ፓርቲዎች ሁሉ እንደየአቅማቸው ለክልልና ለህዝብ ተወካዮች ምክር ቤት እጩዎችን እንዳቀረቡ የሚናገሩት አቶ ነጋ ቦርዱ ፓርቲዎችን ትንሽና ትልቅ ብርቱና ደካማ ብሎ እንደማይፈርጅ ያስረዳሉ። ብዙ እጩዎች ያቀረቡትን ፓርቲዎች ለይተው ለመናገር ፈቃደኛ ቢሆኑም የእጩዎቹን ቁጥር ለመግለጽ ግን አልፈለጉም። እንግዲህ አንድ ሁለቱን ላንሳ። ከኢህአዴግ ቀጥሎ ትልቅ ቁጥር ያቀረበው መድረክ ፓርቲ ነው። ስለዚህ ሌሎችም ከዚህ በኋላ ያሉትም ሌሎችም ሀምሳ ሰባቱ የፖለቲካ ፓርቲዎቹ እንደየችሎታቸው ማቅረብ በሚችሉት ልክ እጩ አቅርበዋል እና እያንዳንዱን መዘርዘር ስለሚያስቸግር ነው አስፈላጊም ስላልሆነ ነው። ግን ሁሉም ፓርቲዎች ያቀረቡት እጩ ከፍተኛ ቁጥር ነው ማለት ይቻላል። ለዚህ ምርጫ በመራጮችም ሆነ በእጩዎች ምዝገባ ወቅት የምርጫ አስፈጻሚዎችና የአካባቢ ታጣቂዎች፣ እንዲሁም የገዢው ፓርቲ ካድሬዎች የተቃዋሚ ፓርቲዎች ደጋፊዎች ናቸው በሚባሉ ዜጎች ላይ ከፍተኛ በደል እንደፈጸሙ በተለይ ተቃዋሚ ፓርቲዎች የሚባሉት ሁሉ በየጊዜው የሚገልጹት ጉዳይ እንደሆነ ቪኦኤ ለቦርዱ ጸሐፊ አንስተውባቸው ነበረ በተለይም በቅርቡ በመድረክ የቀረበው ክስ እጅግ ሰፊ መሆኑን ጠቅሶ እንደ ምሳሌ በምስራቅ ሐረርጌ አቶ ጃፈር መሃዲ የሚባሉ የመድረክ ወኪል አባሎችን በእጩነት ለማስመዝገብ ሄደው ድብደባ እንደተፈጸመባቸው፣ በምዕራብ ሸዋ በጀልዱና በጉደር ምርጫ ጣቢያዎች፣ በኢልባቡር አካባቢ በበደልና በገቺ አካባቢዎች፣ በደቡብ ክልል በተለያዩ አካባቢዎች በመራጮችና በእጩዎች ላይ የተለያዩ በደሎች እንደተፈጸሙባቸውና ሕግ ከሚፈቅደው ውጪ መራጮችና እጩዎች እንዳይመዘገቡ በምርጫ አስፈጻሚዎች የተለያዩ እንቅፋቶች ይፈጠሩባቸው እንደነበረ ከመድረክ እንደተገለጸለት አስታውሶ በቦርዱ የተሰጡ መፍትሄዎች እንዳሉ የቦርዱን ጸሐፊ ጠይቋቸዋል። አቶ ነጋዱ ፊዛ በበኩላቸው ችግሮችን አቅም በፈቀደ ሁሉ መፍትሄ ለመስጠት እንደተሞከረ ያስረዳሉ። ከችግሮቹም ትምህርት ለመውሰድ ሲባል በጥልቀት ጉዳዮቹ እንደሚመረመሩ ያስረዱና በአንዳንድ ፓርቲዎች ግን ችግሮቹ ተጋነው እንደሚቀርቡ ይከራከራሉ። በዚህ ሳምንት መጀመሪያ ላይ መድረክ በደቡብ ኦሮሚያ በቦረና ዞን በመልካስወዳ ምርጫ ክልል ጽህፈት ቤት ኃላፊ ከአምሳ በላይ የሆኑ ዜጎች የመምረጥ መብታቸውን የሚገፍ እርምጃ በምርጫ አስፈጻሚዎች እንደተፈጸመባቸው የሚገልጽ ደብዳቤ ለቡሌሆራ ወረዳ ፖሊስ ጽፈት ቤት የጻፉት ግልባጭ እንደደረሰው ይፋ ያደረገው ዜና ይደርሳሉ ለሚባሉ ሕገወጥ ድርጊቶች በቂ ማስረጃ አይሆንም ለሚለው ጥያቄ አቶ ነጋ የሰጡት መልስ ይሄ ነበረ። የክልሉ ምርጫ አስፈጻሚ ጻፍ የተባለው ደብዳቤ አንደኛ አይደለም ለዋና መስሪያ ቤት ለዞን ማስተባበሪያውም አልደረሰም፣ ለክልል ቅርንጫፍ ጽ/ቤት ኃላፊውም አልደረሰም፣ ለፖሊሶችም አልደረሰም። አሁን ደርሶናል ደብዳቤው። ይሄ ችግር ስለመፈጠሩ የሚሉት የመድረክ ተወካዮች ናቸው። ስለዚህ እንዴት ለዚህ ፓርቲ ደረሰ? ለኛ የኛ አካል የጻፈው ደብዳቤ ለኛ ሳይደርስ ለመድረክ ብቻ እንዴት ሊደርስ ቻለ የሚለውን ጭምር የምናጣራው ይሆናል ማለት ነው። የመጨረሻውን ውጤት አጣሪ ቡድኑ እንደተላከው አጣርቶ ሲያመጣ የመጨረሻውን ለሀገራችን ሕዝብ መግለጽ ይቻላል። ሁኔታውን ግን ምርጫ አስፈጻሚ የምለው አረቀኩና ጠረጴዛ ላይ ቁጭ አረኩ። የመድረክ ተወካዮች ወስደውብኝ እኔ ሳላቅ ሰርቆብኝ ወጡ ነው የምለው ደብዳቤውም። የቦርዱ ጸሐፊ እንዳሉት ረቂቅ ሳይሆን ስራው የተጠናቀቀ ፊርማና ማህተም ያረፈበት እንደሆነ መድረክ አረጋግጠዋል። አቶ ነጋ ጨምረው እንደገለጹት ከሆነ እንዳይመዘገቡ ተከልክሏል የተባሉት ከአምሳ በላይ መራጮችም እንደተመዘገቡ በቦርዱ ተረጋግጧል። ይሁንና የመጨረሻ ውጤት የሚታወቀው አጣሪ ቡድኑ ስራውን ሲያጠናቅቅ እንደሆነም አቶ ነጋ ያስገነዝባሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የጋራ ብልጽግና ሀገሮች የወጣቶች ጉዳይ ሚኒስትሮች ካሜሩን ውስጥ ተሰብስበው ወጣቶች አሸባሪ ድርጅቶችን ለመቀላቀል የሚገፋፏቸውን ሁኔታዎች እንዴት መከላከል እንደሚቻል የመከሩበትን ጉባኤ አብቅተዋል። ሚኒስትሮቹ በዚህ ስብሰባቸው ላይ ወጣቶችን በዋናነት አሸባሪ ድርጅቶችን እንዲቀላቀሉ የሚያደርጓቸው ሁለት ምክንያቶች ስራ አጥነትና ሀገሮች ወጣቶችን በውሳኔ አሰጣጡ ሂደት እንዲካፈሉ አለማድረጋቸው ነው ሲሉ ተስማምተዋል። ሞኪ ኤድዊን ኪንዜካ ከዋና ከተማዋ ከያውንዴ ተከታዩን ዘገባ አጠናቅሯል። ሰለሞን ክፍሌ ያቀርበዋል። የጋራ ብልጽግና ሀገሮች ምክትል ዋና ጸሐፊ ዲዮዳት ማሃራጅ እንደገለጹት አፍሪካ ከጠቅላላ ሕዝቧ 65 በመቶ የሚሆነው ዕድሜው ከ35 በታች ያለ በመሆኑ በዓለም ከሁሉም አህጉራት የበለጠ ወጣቶች አሏት። ከ10 እስከ 15 ሚሊዮን ሕዝብ ደግሞ በየዓመቱ የሥራውን ዓለም ይቀላቀላል። በመሆኑም ይላሉ ምክትል ዋና ጸሐፊ ማሃራጅ፣ በመሆኑም እንደ አፍሪካ ላለ ድሀ አህጉር እንደ አፍሪካ ላለ የጦርነት የበሽታና የአሸባሪዎች ችግር ጎልቶ የሚታይበት አህጉር በጣም አደገኛ ሁኔታን ይደቅናል። ህዝቡ በአብዛኛው ስራ አጥ ነው። መተዳደሪያ ገንዘብ የለውም። ትምህርት አልቀሰመም። በሚኖርበት አካባቢ ደግሞ መሠረታዊ አገልግሎቶችን አያገኝም። እናም እነዚህ ነገሮች ሁሉ በሌሉበት ሁኔታ ሌሎች ነገሮችን መስራት ይከጅለው ይሆናል። እኛ ማድረግ የምንፈልገው ኃላፊነቱ ብሔራዊ መሰረት ኖሮት የትኛው አማራጭ የተሻለ አማራጭ ሊሆን እንደሚችል ለመንግስታቱ ውሳኔ ማቅረብ ነው። የናሚቢያዋን ተወላጅ ካጂኩሩ ፖሊንን ጨምሮ የአፍሪካ ወጣት መሪዎች የሚሉት ከህዝቡ አብላጫውን ቁጥር የያዙት የአፍሪካ ወጣቶች ፖሊሲዎች ከመረቀቃቸው በፊት ያላቸው ሀሳብ አይደመጥም ነው። የአፍሪቃን ወጣቶች ድምፅ እንዳይሰማ በዋናነት የሚጫነው አንዱ በወጣቶችና ትላልቆቹ መካከል ምክክር ያለመኖሩ ነው። እንዴት ነው የተለያየ ባህል ልምድና ችሎታ ያላቸውን የህብረተሰብ ክፍሎች ማዋሃድ የሚቻለው? ማዋሃድ የምትችለው በጋራ ቁጭ ብለው እንዲወያዩ በማድረግና ምክር በመለገስ ነው። ዝም ብለህ በግምት አትስራ። ወይም ደግሞ የአፍሪቃን ወጣቶች የሚጠቅመው ይሄ ነው ብለህ የግልህን ድምዳሜ ስራ ላይ ለማዋል አትሞ የካሜሩን ብሔራዊ ወጣቶች ጉባኤ አባል ዣን ማርክ አፌሲ ባፎር በበኩሉ ሲናገር የአህጉሪቱ ወጣቶች አሁንም ብዙ ፈተናዎች አሉባቸው ምክንያቱም የየሀገሮቻቸው ስርዓተ ትምህርቶች ሙሉ ችሎታቸውን ለማበርከት ስለማያስችላቸው ነው ብሏል። የትምህርት ሥርዓቱን ማሻሻል ይኖርብናል። ወጣቱን ወደ ስራ ከማሰማራት አስቀድሞ ለተገቢው ሙያ ማሰልጠን ያስፈልጋል። ወጣቶች የራሳቸውን ስራ እንዲፈጥሩ ማብቃት ይገባናል። ነፃነታችንን በተጎናጸፍንበት ወቅት ከነበረው የትምህርት አሰጣጥ ተላቀን ዘመናዊ አሰራር ውስጥ መግባት አለብን። አስተዳዳሪዎች የመንግሥት ሠራተኞችን በመቅጠር ይህችን አዲስ ሀገር በትምህርት ማነጽ አለባቸው። አፌሲ ባፎር አክሎም ወጣቶች ብድር ከባንክ ለማግኘት ከባድ ችግር ይገጥማቸዋል ይላል። የዛምቢያ ወጣቶችና ስፖርት ሚኒስትር ዴቪድ ሙሶንዳ በበኩላቸው ሲያስረዱ ደግሞ ሽብርተኝነት በተለይ በናይጄሪያ ያለው የቦኮ ሀራም ነውጠኞች እንቅስቃሴ በከፊል የወለደው ስር የሰደደ ስራ አጥነት ነው ይላሉ። ስራ አጥነት ግን ወጣቱ ወደ ህገ ወጥ ተግባር እንዲሰማራ ፈቃድ አይሰጥም። ይህ ሁኔታ መንግስትን እንዲሁም የጋራ ብልጽግና ሀገሮችን ያሳስባቸዋል። ወጣቱን በተመለከተ መላውን ዓለም ያሳስባል። በአፍሪካ ቁጥሩ እጅግ የበዛ ወጣት የሆነ ማኅበረሰብ አለ። በጣም አምራች ክፍል ነው። ጉልበቱም አለው። በዚህ መሃል ግን ወጣቱ እየሄደ አሸባሪ ቡድኖችን መቀላቀሉ ለስራ አጡ ችግር መፍትሄ አይሆንም። በያውንዴ የተሰበሰቡ የወጣቶች ጉዳይ ሚኒስትሮች ይህን ባልታሰበ ሰዓት ሊፈነዳ የሚችል የስራ አጥነት ቦምብ ለማምከን ከግሉ ዘርፍና ከመንግስታት ጋር በመስራት ጤናማ፣ መልካምና ተፎካካሪ የስራ እድል ለመፍጠር እንችላለን ነው ለዚህም ከበርቴ ኩባንያዎች መዋለ ንዋይ በአፍሪካ እንዲመድቡና በአፍሪካ ወጣቶች ጉልበት እንዲጠቀሙ እናበረታታለን ሲሉም ያስረዳሉ። ሚኒስትሮቹ በመጨረሻም የአፍሪካ ሀገሮች በግብርና መስኩ ይበልጥ መዋለንዋይ እንዲመድቡ ጥሪያቸውን በድጋሚ አቅርበዋል። እንደ አውሮፓን ዘመን አቆጣጠር ከ1985 ዓ ም በፊት ሰባ ከመቶ ለሚደርሱ የአፍሪካ ወጣቶች ሥራ ፈጥሮ የነበረው የግብርና ዘርፉ ነው። በአሁኑ ጊዜ ግን የመንግሥት ድጋፍ ስለሌለው ብዙ ወጣቶችን መሳብ አልቻለም። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ አፍሪቃ በጋዜጦች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የታፈነ ፕረስ የሚለው ርዕሰ አንቀጽና የተሰጠው ምላሽ፣ ዩናይትድ ስቴትስ ኢቦላን ለመታገል ተልከው የነበሩትን ወታደሮቿን እንደምትመልስ አስታወቀች፣ የነዳጅ ዘይት ዋጋ ማሽቆልቆል የምስራቅ አፍሪቃ የነዳጅ ዘይት ኢንዱስትሪን እንደሚጎዳ ተዘገበ የሚሉትን ርዕሶች ነው ዛሬ የምንመለከተው። ባለፈው ሰኞ የወጣው የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ኢትዮጵያ በአለም አቀፍ ልማት ያላት ተወዳጅነት እንዳለ ሆኖ በሚሰደዱት ጋዜጠኞች ብዛት ከኢራን ቀጥላ በአለም የሁለተኛነትን ቦታ ይዛለች ይላል ሂዩማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ባወጣው አዲስ ዘገባ መሰረት በአምስት ዓመታት ውስጥ ቢያንስ 60 የሚሆኑ ጋዜጠኞች ከሀገሪቱ ሸሽተው ወጥተዋል ባለፈው ዓመት የወጡት 30 ጋዜጠኞችን ያቅፋል በትንሹ 19 የሚሆኑት ጋዜጠኞች ደግሞ ታስረዋል። 22 የሚሆኑት የወንጀል ክስ ይጠብቃቸዋል። መንግስት አምስት መጽሔቶችንና አንድ ጋዜጣን ዘግቷል ሲል ዋሽንግተን ፖስት ጋዜጣ ጠቅሷል። ኢትዮጵያ በሳንሱርና ሚዲያን በመጨቆን የምትታወቅ ቢሆንም ከቅርብ ዓመታት ወዲህ ሁኔታው እየተባባሰ እንደሄደ ሲፒጄ በሚል አህጽሮት የሚታወቀው ለጋዜጠኞች መብት የቆመው ድርጅት ገልጿል። ከሟቹ ጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ የወቅቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፕሬስ ላይ ያለውን ጭቆና አጠናክረዋል። የሂዩማን ራይትስ ሰነዶች እንደሚሉት መንግስትን የሚነቅፉ ጋዜጠኞችና ሚዲያ በስልክ በቴክስትና በኢሜይል ማስፈራሪያ ይደርስባቸዋል። የመንግስት ሰላዮች አሳታሚዎችን ያዋክባሉ። ወደ ጎረቤት ሀገር የሚሰደዱት ጋዜጠኞች ክትትልና ማስፈራራት ይደርስባቸዋል። መንግስት የዳያስፖራ ድረገጾችን ይዘጋል። የአሜሪካ ድምጽ ሬዲዮን የመሳሰሉት የውጭ ስርጭቶችን ያፍናል። መንግስት ይህን ሁሉ የሚያደርገውም በጸረ ሽብር ህግ ስም ነው ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ርዕሰ አንቀጽ። ይህ ሆኖ እያለ ኢትዮጵያ ብዙ የዩናይትድ ስቴትስ የልማት ረድኤት ታገኛለች። በአንጻሩ ግን ዩናይትድ ስቴትስ ለዲሞክራሲና ለሰብአዊ መብት የምታወጣው ረድኤት ቀንሷል። የኦባማ አስተዳደር የሚሰጠውን ረድኤት ከጋዜጠኞችና ብሎገሮች መፈታት ጋር ማያያዝ ይኖርበታል። ሌሎች የምዕራብ ሀገሮችም አብረውት እንዲሰለፉ ማድረግ ይኖርበታል ሲል ዋሽንግተን ፖስት ጋዜጣ በርዕሰ አንቀጹ አስፍሯል። በዩናይትድ ስቴትስ የኢትዮጵያ ኤምባሲ የህዝባዊ ዲፕሎማሲና የኮሚኒኬሽንስ ካውንስለር አቶ ተስፋዬ ወልዴ የኢትዮጵያ መንግሥት ተግባር መላ ዜጎቹን ከአደጋ መጠበቅ ነው በሚል ርዕስ ለዋሽንግተን ፖስቱ ርዕስ አንቀጽ ምላሽ ሰጥተዋል። እንደ አውሮፓ አቆጣጠር የካቲት ዘጠኝ ቀን ባለፈው ሰኞ ማለት ነው። የኢትዮጵያው የታፈነ ፕረስ በሚል ርዕስ የወጣው ርዕሰ አንቀጽ ኢትዮጵያን የሚነቅፍ ሚዲያን የምታዋክብ የፖለቲካ ጭቆና የሰፈነባት ሀገር አድርጎ አቅርቧታል። ይህ ከእውነት የራቀ ነው። መንግስት በህግና ስርዓት ላይ የተመሰረተ ህብረተሰብ በመገንባትና በኢኮኖሚ ልማት ላይ አትኩሮ ለ24 ሰዓታት ሲሰራ ቆይቷል። ኢትዮጵያ ውስጥ እያበበ የሄደው አዲስ ህገ መንግስታዊ ስርዓት የህዝቡ ፍላጎት ነጸብራቅ ነው። መንግስት የሀገሪቱን ህገ መንግስታዊ ስርዓት ከማንኛውም አይነት የማናጋት ተግባር የመጠበቅ ግዴታ አለበት ይላል። ለዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ የተሰጠው ምላሽ በነፍስ ወከፍ ደረጃ መጥቀሱ ተገቢ ባይሆንም፣ ጋዜጠኞች ከህግ በላይ መሆን አለባቸው የሚለው አመለካከት ተቀባይነት አይኖረውም። ጋዜጠኞች በአሸባሪነት ሽፋን ኢላማ ይደረጋሉ የሚለው አባባል በሶማሊያና በየመን ያሉት ከአልቃይዳ ጋር የተሳሰሩ ድርጅቶች እንዲሁም በኤርትራ የሚካሄደው የአሸባሪዎች እንቅስቃሴን የመሳሰሉት የሚገኙበት አደገኛ የአሸባሪዎች ዛቻዎች የተደቀኑባት ሀገር መሆኗን አለመገንዘብ ይሆናል። ኢትዮጵያ ከባድ በደል የፈጸሙትን ሁሉ ሙያቸውን ሳትለይ ለፍትህ የማቅረብ ኃላፊነቷን አክብዳታያለች። ከኢትዮጵያ መንግስት ጋር ልዩነት ያለው ሂዩማን ራይትስ ዋች የተባለው ቡድን መንግስት በህግ ጥሰት የሚያስቀምጠውን በበቂና በዝርዝር ማስረጃ የተደገፈውን ለመቀበል የሚፈልግ አይመስልም። ኢትዮጵያ ውስጥ የፍርድ ሂደት ይተገበራል። ሁሉም የፍርድ ሂደትም ለህዝብ ክፍት ነው። የኢትዮጵያን የፖለቲካ ስርዓት ከኤርትራው ጋር ማወዳደሩ የማይገናኝ ነገር ነው። ኢትዮጵያ ሞቅና ደመቅ ያለ በተለያዩ ቋንቋዎች የሚወጣ ብዙውን ጊዜ ነቀፌታ አዘል የሆነ ሚዲያ አላት ሲል በአቶ ተስፋዬ ወልዴ የተላከው ደብዳቤ ምላሽ ሰጥቷል። ኒውዮርክ ታይምስ ጋዜጣ ደግሞ ኢቦላን ለመታገል ወደ ምዕራብ አፍሪቃ ተልኮ የነበሩት የአሜሪካ ወታደሮች ከሞላ ጎደል በሙሉ ወደ ሀገራቸው እንደሚመለሱ ፕሬዚደንት ኦባማ ባለፈው ረቡዕ ማስታወቃቸውን ያም ሆኖ ግን በሽታውን ለማጥፋት ዓለም ነቅቶ መስራት አለበት ማለታቸውን ገልጿል። ፕሬዚደንት ኦባማ ስድስት ከኢቦላ በሽታ የዳኑ ለተገኙባቸው ሰዎች ባደረጉት ንግግር ወታደሮቻችን እየተመለሱ ቢሆንም የአሜሪካ ሥራ ገና አልተሰራም፣ ተልእኳችን ገና አልተጠናቀቀም፣ ዛሬ ወደ ቀጣዩ ደረጃ እናመራለን ሲሉ ማስገንዘባቸውን ጋዜጣው ጠቅሷል። የተለያዩ የዩናይትድ ስቴትስ መንግስታዊ አገልግሎቶች ሲቪል ሰራተኞችና በወደገብነት የሚሰሩ አሜሪካውያን እንዲሁም አንድ መቶ የሚሆኑ ወታደራዊ አባላት በሽታውን ከመግታት አልፎ ወደ ማጥፋት በሚደረገው ጥረት ለመርዳት በቦታው እንደሚቆዩ ፕሬዚደንት ኦባማ አስታውቀዋል። አሁን ትኩረታችን ኢቦላን ማጥፋት ነው በማለትም ግልጽ አድርገዋል። ፕሬዚዳንቱ አያይዘውም ወታደራዊውን ጥረት አሞግሰዋል። የኢቦላን አደጋ በመጋፈጥ በወርዶ ገብነት በቦታው ለማገልገል የሄዱትንም አመስግነዋል። በምዕራብ አፍሪቃ የተዛመተው ኢቦላ በጣም እንደቀነሰና የመቀነሱ ጉዳይ በተለይም በላይቤሪያ በጉልህ እንደሚታይ ማስረጃዎች አመልክተዋል። ከአራት ወራት በፊት ምዕራብ አፍሪቃ ውስጥ በየሳምንቱ ከአንድ ሺ በላይ የሚሆኑ ሰዎች እንደታመሙ ይገለጽ ነበር። አንዳንድ የጤና ጥበቃ ሰራተኞችም እስካለፈው ወር በነበረው ጊዜ ውስጥ በኢቦላ የሚሞቱት ሰዎች ብዛት አንድ ሚሊዮን ሊደርስ ይችላል ሲሉ ተንብየው ነበር። ሆኖም እስካሁን ባለው ጊዜ የሞቱት ወደ ዘጠኝ ሺ ገደማ ይሆናሉ። በተለይም በላይቤሪያ ባለፉት ሶስት ሳምንታት ውስጥ የሞቱት ሰዎች ሀያ አራት ይሆናሉ ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ገልጿል። ፋይናንሻል ታይምስ ጋዜጣ በበኩሉ የድፍድፍ ነዳይ ዘይት ዋጋ ማሽቆልቆል በምስራቅ አፍሪካ ተስፋ ተጥሎበት የነበረውን የነዳጅ ዘይት ግኝትንና እሰሳን ሊጎዳ እንደሚችል ይገልጻል። ጋዜጣው እንደሚለው መዋለ ነዋይ አፍሳሾች የምስራቅ አፍሪቃ ነዳጅ ዘይትና የተፈጥሮ ጋዝ እሰሳን በሚመለከት ከመላ ዓለም ተስፋ የሚጣልበት አካባቢ እንደሆነ ለአስር ዓመታት ያህል ሲናገሩ ቆይተዋል። ይህ አባባልም ምክንያት አለው። ሁለት ነጥብ ሶስት ቢሊዮን በርሜል የሚሆን ነዳጅ ዘይት በኡጋንዳና በኬንያ ተገኝቷል። በታንዜኒያ ደግሞ ከ50 ትሪሊዮን በላይ የሚሆን የተፈጥሮ ጋዝ ተገኝቷል። ይሁንና ምስራቅ አፍሪካ ውስጥ የመጀመሪያው ነዳጅ ዘይት ከተገኘ ዘጠኝ ዓመታት ያለፉ ቢሆንም እስካሁን ባለው ጊዜ ለገበያ ለመቅረብ በሚችልበት ደረጃ የተጣራ የለም። ድፍድፍ ዘይቱን ርቆ ከሚገኝበት መስክ ለማጓጓዝ የሚያስችል መሠረተ ልማት የለም። አሁን ደግሞ የምስራቅ አፍሪካ ሀገሮች ገና አንድ ጠብታ ነዳጅ ዘይት እንኳን ለገበያ ሳያቀርቡ የነዳጅ ዘይት ዋጋ ማሽቆልቆል ገና ከመጀመሩ በፊት ኢንዱስትሪውን ሊጎዳ እንደሚችል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ያወሳል። የኬንያ የኢኮኖሚ ጉዳይ ተቋም የነዳጅ ዘይት ምርት ለገበያ ለመውጣት በዘገየባቸው እያንዳንዳቸው ዓመታት ኬንያ የ720 ሚሊዮን ዶላር ገቢ ልታጣ ትችላለች ሲል ማስገንዘቡም ጋዜጣው ጨምሮ ገልጿል። በኢትዮጵያ በኡጋንዳና በኬንያ የነዳጅ ዘይት አሰሳ ስራ የሚያካሄደው ቱሎ ኦይል የተባለው የብሪታንያ ኩባንያ ሲሆን በዚህ ዓመት በኬንያ የሚያካሄደውን የአሰሳ ስራ እንደሚቀንስ ገልጿል። ከምስራቅ አፍሪቃ ነዳጅ ዘይት ለመጀመሪያ ጊዜ ወደ ውጭ የመላኩ ተግባር በአምስት ዓመታት ሊዘገይ እንደሚችል ፋይናንሻል ታይምስ ጋዜጣ ላይ የወጣው ዘገባ ያወሳል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች የምሽቱ ስርጭታችን እዚ ላይ ያበቃ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ዳኒ ብራውን ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ። I'm super Can it be a I I am a